መከላከያ ሰራዊት ከትግራይ ክልል መውጣቱን ተከትሎ እስካሁን ሀምሳ የሚደርሱ ንጹሐን ሰዎች በማንነታቸው በአሰቃቂ ሁኔታ ተገድለዋል ሲል የራያ ራዩማ ዲሞክራሲያዊ ፓርቲ ገለጸ። የህወሀት ኃይሎች በሚወስዱት እርምጃ ከ30 ሺህ በላይ ሰዎች ተፈናቅለዋል፣ በርካታ ወጣቶች ደግሞ እየታሰሩ ነው በማለት የፓርቲው ጽህፈት ቤት እና የውጭ ግንኙነት ኃላፊ ጌታቸው ከበደ ለአሜሪካ ድምፅ ተናግረዋል። የመከላከያ ሰራዊት ከክልሉ የወጡበትን ምክንያት የሚደግፉት የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሀም በክልሉ ሃያ ሁለት አባሎቻቸው በህውሀት ኃይሎች ተገድለዋል ብለዋል። በዚህ ጉዳይ ላይ ከህውሀት አካል መረጃ ለማግኘት የተደረገ ጥረት ለጊዜው ሊሳካ አልቻለም። ኬኔዲ ኬኔዳ አባተ ዝርዝር ዘገባ አለው። የኢትዮጵያ መንግስት የተናጥል ተኩስ አቁም በማወጅ መከላከያ ሰራዊትን ከትግራይ ማስወጣቱን መግለጹን ተከትሎ ክልሉን የተረከበው የትግራይ መከላከያ ኃይል በመባል የሚታወቀው በህወሀት የሚመራው ኃይል የንጹሐን ግድያን ጨምሮ የተለያዩ ኢሰብአዊ ድርጊቶችን በመፈጸም ላይ እንደሚገኝ የተለያዩ አካላት በመግለጽ ላይ ናቸው። የራያ ራዩማ ዴሞክራሲያዊ ፓርቲ ጽህፈት ቤትና የውጭ ግንኙነት ኃላፊ ጌታቸው ከበደ ለአሜሪካ ድምፅ በሰጡት ቃለ መጠይቅ መከላከያ ሰራዊት ከትግራይ ክልል መውጣቱን ተከትሎ አሁን ላይ በህወሀት ኃይል ቁጥጥር ስር በደቡባዊ ትግራይ በሚገኘው የራያ አዘቦ አካባቢ የሚገኙ የራያ ተወላጆች ለበርካታ ችግሮች መጋለጣቸውን ገልጸዋል። እስካሁን ሀምሳ የሚደርሱ ንጹሐን ሰዎች በአሰቃቂ ሁኔታ መገደላቸውንና ከ ሰላሳ ሺህ በላይ ሰዎች መፈናቀል መሆናቸውንም አቶ ጌታቸው ተናግረዋል። መከላከያ ሲወጣ ልክ ራያ አዘቦ የሚባለው የራያ ክፍል ከተሆኑ ጊዜ ከነበረው በላይ ነው ችግር እየፈጠረበት ያለው ወደ ከሰላሳ ሺህ በላይ የሚሆን ህዝብ ተፈናቅለዋል። ከማጭው ኢቭን ከተዋኒ አካባቢም ጭምር ወጅራት በጨርጨር ራያ ጨርጨር የሚባል ቦታ አለ። ኦፍላ ማይማዶ ሰገ ቦራ ስላዋ የሚባሉ ቦታዎች ሁሉ ተነቅሎ በተለይ ለውጥ ላይ የነበሩ ጊዜ አስተዳደር ላይ የነበሩ ደ በየቀኑ በየሰዓቱ እየወጣ ወደ መከላከያ ወደ አለበት አካባቢ አላማጣ፣ ዋጃ፣ ጥሙጋ፣ ራያ ቆቦ ነው ያለው አሁን ህዝቡ። ራያ አዘቦ መሆን ከተማ ብቻ አምስት መቶ ወጣት በሲኖ ትራክ እና በሚኒባስ ህግ ወስደዋል። አምስት መቶ የሚሆኑ ሰዎች ታስረዋል። በአስራ አምስት ሺ በላይ የሚሆኑ አባወራዎች ማለት ከሀውስ ወደ ደረጃ እንኳ ንብረታቸው ተዘርፎ ተቃጥሎ ህንፃዎች ፈራርሰዋል። ሰዎች ሙተዋል። በርከት እንግዲህ ወደ ሀምሳ ይጠጋሉ ነው የሚባለው። እስካሁን በአንዳንድ ኔትወርክ ምንም የለም። እዚያ ሸሽተው የመጡ ሰዎች የሚነግሩን አገዳደሉ ግን ግፍ አለ። በሲኖትራክ እየተወሰሬ ናቸው መቀጣጫ ለማስመሰል ለማሳየት ከተፈናቃዮች መካከል በተለይ አዛውንቶችና ህጻናትን የያዙ እናቶች ለከፋ ችግር እየተዳረጉ እንደሚገኙም የተናገሩት የራያ ራዩማ ዴሞክራሲያዊ ፓርቲ ጽህፈት ቤትና የውጭ ግንኙነት ኃላፊ አቶ ጌታቸው መፈናቀሉ አሁንም ድረስ እንደቀጠለ ነው ብለዋል። ባደብሩ ነው የሚወጣው። ምንም ነገር ሳይዘው ነው የሚወጣው። መጫቶች አሉ፣ ሰዎች አሉ፣ አሮጌቱና ሸማግሌዎችም ጭምር። ይሄ በጣም ከባድ ችግር ነው። በኃይል እየመጣ ወደዚያ አካባቢ እኛ በጣም ከፍተኛ ስጋት ላይ ያለን ነው። መከላከያ ወደዚያ የሚመለስልን በጣም ደስ ይለናል። አለሆነ እናምቃለን የሚል የስጋት ሮሮ ነው እያሰማን ያለው ህዝባችን። የመከላከያ ሰራዊት ከትግራይ ክልል የወጣበትን ምክንያት የሚደግፉት የትግራይ ዴሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሄም እንዲሁ በክልሉ ሀያ ሁለት አባሎቻቸው በህወሀት ኃይል መገደላቸውን ገልጸዋል። መከላከያ የለቀቀውን ቦታ ሲይዙ እዛ የነበሩ ሰብአን ዜጎች እኛን አልደገፋችሁም መከላከያ ሀይልን ተቀብላችሁ አስተናግዳችኋል እያሉ እየገደሉ ናቸው በየአካባቢው። ለምሳሌ የእኛ አባላት እስካሁን ድረስ ወደ ሀያ ሁለት አባሎቻችን ገድለዋል። እቤታቸው ድረስ እየሄዱ አንዳንዴ ከቤተሰቦቻቸው ፊት፣ አንዳንዱ ደግሞ ከሚስቶቻቸው እና ከልጆቻቸው ፊት ገድለው አርደው እየሄዱ ናቸው። ስለዚህ እየተካሄደ ያለው የሰብአዊ መብት ረገጣ ጭራሹን ለከት ያጣ፣ አንዳንዴ ለማሰብም እንደዚህ ይደረጋል እንዴ ብሎ ለማሰብም የሚዘገንን ነው። የተገደሉ ያላቸው ሀያ ሁለቱ ሰዎች አሁን መከላከያ ከወጣ በኋላ የተገደሉ ናቸው እያለም ነው ግማሾቹ፣ እያለ ሾልከው እየገቡ አሁን በቅርቡ የተገደሉት ቅድም እንደነገርኩ እምብዛ ናቸው የተገደሉትም ማለት ቀላል ይመስላል። መረጃ ስለሚያገኙበት ሁኔታ ጥያቄ ያነሳሁላቸው ዶክተር አረጋዊ መረጃ የሚያገኙበትን መንገድ በይፋ ማሳወቅ እንደማይፈልጉ ነው የተናገሩት። ምናልባት እናንተ መረጃ የምታገኙበት ምንጭ አለ አሁን ከክልሉ አሁን ባለው ሁኔታ? አዎ አለ፣ መረጃ እናገኛለን። የመረጃ እንትናችን ግን በዚህ በፓብሊክ እንትን ማድረግ ብዙ ጥቅም ያለው አይመስለኝም። ከመቀሌ በመውጣት መቀመጫውን በአዲስ አበባ ያደረገውና በፌዴራል መንግስት የተቋቋመው የትግራይ ጊዜያዊ አስተዳደር የተናጥል የተኩስ አቁም ውሳኔውን ተከትሎ የፌዴራል የጸጥታ አካላት ከትግራይ ለቀው በመውጣታቸው የክልሉ ተጨባጭ ሁኔታ እጅግ አስከፊ እንደሆነ ሪፖርቶችን ዋቢ በማድረግ ገልጿል። ጊዜያዊ አስተዳደሩ ላከልኝ ብሎ የኢትዮጵያ ዜና አገልግሎት ያወጣው ዘገባ አሸባሪ በሚል በአስተዳደሩ የተገለጸው የህወሀትና የደጋፊዎቹ ኃላፊነት ለማንነት የጎደለው ድርጊት በሺዎች የሚቆጠሩ ዜጎችን ለስደት እየዳረገ መሆኑን ጠቁሟል። የተባበሩት መንግስታትና የእርዳታ ድርጅቶችን ጨምሮ የዓለም አቀፉ ማህበረሰብ ጊዜያዊ አስተዳደሩ ኢሰብአዊ በማለት የገለጸውን የህወሀትን ድርጊት በጽኑ እንዲያወግዝም ጠይቋል። ከኢትዮጵያ መከላከያ ሰራዊት መውጣት በኋላ የንጹሐን ግድያን ጨምሮ ከሰብአዊ መብት ጥሰት ጋር በተያያዘ ከተለያዩ አካላት ስለሚሰነዘሩበት ክሶች ከህወሀት ወገን እስካሁን የተሰጠ ምላሽ አይደለም በክልሉ የስልክና የኢንተርኔት አገልግሎት ባለመኖሩ ባለመኖሩና በመሰል ችግሮች ምክንያት በዚሁ ጉዳይ ላይ ከህወሓት አካል መረጃ ለማግኘት የተደረገው ጥረትም ለጊዜው ሊሳካ አልቻለም ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ